የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ምሽት ዝግጅታችን አሁን ጀመረ። ለወራት የቆየው የአስቸኳይ ጊዜ አዋጅ ዛሬ ያበቃል። የሰማችሁት ከአስቸኳይ ጊዜ አዋጁ ጋር በተገናኘ አዋሽ አርባና በአዲስ አበባ ታስረው የቆዩ መሆናቸውን ከጠበቆቻቸው አንዱ የሆኑት ጠበቃና የሕግ አማካሪ ሰለሞን ገዛህኝ ለአሜሪካ ድምፅ የተናገሩትን ነበረ። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። በርካታ ረቡ ግንቦት 7 2016 በርካታ የአገር ውስጥና የውጭ ዘገባዎችን ይዘመተናል። ጤና ሽጥልን አድማጮች፣ እንደምናመሻችሁ ፕሮግራሙን በመብራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ለዓለም ዜናው እንግዱ ወልዴ በስቱዲዮ ይገኛል። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ፣ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አትሃሽ ሃሽታግ ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁ እንድትቆዩ እንጋብዛለን። አሁን በቅድሚያ ለዓለም ዜናዎቹ ወደ እንግዱ ወልዴ። በድጋሚ እንደምናመሻችው። ሩሲያ ተጨማሪ ወታደራዊ አሰልጣኞችን ወደ ቡርኪናፋሶ እንደምትልክ አስታወቀች። ደቡብ ኮሪያ ከአፍሪካ ጋር ያላትን የልማት ትብብር እንደምታሳድግ ማስታወቋ፣ እስራኤላዊ ብሔርተኞች በኢየሩሳሌም አመታዊ ሰልፋቸውን አደረጉ፣ እንዲሁም በፊኒክስ በሙቀት የተጠቁ ሰዎችን በበረዶ መጠቅለል መፍትሄ ሆኖ ቀረበ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ሩሲያ ወደ ቡርኪና ፋሶ ተጨማሪ ወታደሮችን እንደምትልክ በምዕራብ አፍሪካ ጉብኝት በማድረግ ላይ ያሉት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አስታውቀዋል። ከዩክሬን ወረራ ወዲህ ከምዕራቡ ዓለም ጋር ያላት ግንኙነት የሻከረው ሩሲያ በአፍሪካ ተጽዕኖዋን ለመጨመር በመጣር ላይ ነች። በአህጉሪቱ የሚገኙ የሩሲያ ወታደራዊ አሰልጣኞችን ቁጥር እንደምትጨምርና በመከላከያ ሰራዊት ውስጥ የሩሲያ ተወካዮችን እንደምታሰለጥንም ላቭሮቭ ዋጋዱጉ ውስጥ ተናግረዋል። ትናንት ማክሰኞ በቡርኪና ፋሶ የገቡት ላቭሮቭ ከወታደራዊ አገዛዝ መሪው ካፕቴን ኢብራሂም ትራኦሬ ጋር ተነጋግረዋል። የትራውሬ ወደ ስልጣን መምጣት ግንኙነታቸውን እንዳጎለበተው ላቭሮቭ ጨምረው አስታውቀዋል። በእንደ አውሮፓውያን አቆጣጠር መስከረም 2022 በመፈንቅለ መንግስት ወደ ስልጣን የመጡት የቡርኪና ፋሶ ወታደራዊ መሪዎች የፈረንሳይ ወታደሮችንና ዲፕሎማቶችን ከሀገሪቱ አባረው ለወታደራዊ ገዛ ፊታቸውን ወደ ሩሲያ አዙረዋል። ከአልቃይዳ እና ከእስላማዊ መንግስት ጋር የወገኑ እስላማዊ ነውጠኞች በእንደ አውሮፓውያን አቆጣጠር 2015 በቡርኪና ፋሶ ጥቃት ከከፈቱ ወዲህ በሺህ የሚቆጠሩ ሰዎች ሲገደሉ ሁለት ሚሊዮን ደግሞ ተፈናቅለዋል። ደቡብ ኮሪያ ከአፍሪካ ጋር ያላትን የልማት ትብብር እንደምታሳድግ አስታውቃለች። 48 ከሚሆኑ የአፍሪካ ሀገራት መሪዎች ጋር ጉባኤ ተቀምጣ የነበረችው ደቡብ ኮሪያ በማዕድን ኃይል፣ እና የፋብሪካ ምርቶችን የተመለከቱ 47 ስምምነቶችን ተፈራርማለች። ደቡብ ኮሪያ ከአፍሪካ ጋር ለመጀመሪያ ጊዜ ባካሄደችው ምክክር ከሀያ ሶስት አገራት ጋር ስምምነት ስትፈራረም አህጉሪቱ ያላትን ሰፊ የማዕድን ሀብትና የውጭ ንግድ ለመጠቀም በማለም እንደሆነ ተመልክተዋል። በዓለም ያለው የአቅርቦት ሰንሰለት በጂኦፖለቲካ ችግሮች ምክንያት እየተስተጓጎለ በመሆኑ የአፍሪካ ሚና አስፈላጊ ሆኖ መገኘቱን የደቡብ አፍሪካው ፕሬዚደንት ዩን ሱክ ዮል በጉባኤው ላይ ተናግረዋል። በማዕድን ረገድ ከአፍሪካ ሀገራት ጋር ሽርክና መፍጠር እንደሚሹም ፕሬዚደንቱ ጨምረው ተናግረዋል። ደቡብ ኮሪያ ለአፍሪካ የምታደርገውን የልማት ድጋፍ ወደ 10 ቢሊዮን ዶላር ለማሳደግ እንደምትሻና የውጭ ንግድን ለመደገፍና የደቡብ ኮሪያ ኩባንያዎች በአፍሪካ መዋለ ንዋይ እንዲያውሉም 14 ቢሊዮን ዶላር እንደመደበች ፕሬዚደንቱ አስታውቀዋል። በአስር ሺህ የሚቆጠሩ እስራኤላዊ ብሔርተኞች በኢየሩሳሌም ፍልስጤማውያን በብዛት በሚኖሩበት አካባቢ ዓመታዊ ሰልፋቸውን አድርገዋል። አንዳንዶቹ ሰልፈኞች ሞት ለአረቦች ሲሉም ተደምጠዋል። በዓመታዊ ሰልፉ ላይ ዘር ተኮር ስድብና ድብድብም ይስተዋላል። የእስራኤልና ሐማስ ጦርነት እየተካሄደ ባለበት ወቅት ጸጥ ብላ የነበረችው ኢየሩሳሌም ዛሬ የተካሄደው ሰልፍ የተስፋፋ ግጭት እንዳያስከትል ተሰግቷል። ከሦስት ዓመታት በፊት የተካሄደውን ተመሳሳይ ሰልፍ ተከትሎ በጋዛ የ11 ቀናት ጦርነት ተካሂዶ ነበር። የኢየሩሳሌም ቀን በሚል የሚካሄደው ዓመታዊ ሰልፍ እስራኤል ምስራቅ ኢየሩሳሌምን የያዘችበትን ቀን ለማክበር ነው። በእንደ አውሮፓውያን አቆጣጠር 1967 የተካሄደውን ጦርነት ተከትሎ እስራኤል በአይሁዶች በክርስቲያኖችና በእስልምና እምነት ተከታዮች ዘንድ ቅዱስ ስፍራ ተደርጋ የምትታየውን ምስራቅ ኢየሩሳሌምን ተቆጣጥራለች። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ዜግነቱ ሶሪያ የሆነ አንድ ግለሰብ በሌባኖስ የአሜሪካ ኤምባሲ ላይ ዛሬ ረቡዕ ተኩስ ከፍቶ እንደነበር ታውቋል። በሰራተኞቹ ላይ የደረሰ ጉዳት እንደሌለ ኤምባሲው አስታውቋል። ግለሰቡ በኤምባሲው ላይ ተኩስ መክፈቱን ተከትሎ ከወታደሮች ጋር የተኩስ ልውውጥ የተደረገ ሲሆን ተጎድቶ ወደ ሆስፒታል መወሰዱን የአገሪቱ ሰራዊት አስታውቋል። በጉዳዩ ላይ ምርመራ በመካሄድ ላይ መሆኑንና ከጸጥታ ባለሥልጣናት ጋር በቅርብ በመስራት ላይ መሆኑን ኤምባሲው በማኅበራዊ ሚዲያ አስታውቋል። በሁለተኛው የዓለም ጦርነት የተባበሩት ኃይሎች ኖርማንዲ ፈረንሳይ የገቡበት 80ኛ ዓመት ክብረ በዓል ላይ ለመገኘት የአሜሪካው ፕሬዝደንት ጆ ባይደን ፓሪስ ገብተዋል። የፕሬዚዳንቱ ጉብኝት ሩሲያ በዩክሬን ላይ ወረራ በፈጸመችበት በዚህ ወቅት ጠንካራ የሆነ አትላንቲክን ተሻጋሪ ግንኙነት አስፈላጊ መሆኑን አጽንኦት ለመስጠት ያለመም ነው ተብሏል። ባይደን በተደጋጋሚ ፈረንሳይን ከጠንካራ የአሜሪካ አጋሮች አንዷ እንደሆነች ሲገልጹ ቆይተዋል። ከሁለት ዓመታት በፊት አስተዳደራቸው ለመጀመሪያ ጊዜ ኦፊሳል ጉብኝት በአሜሪካ እንዲያደርግ የጋበዘው የፈረንሳይን መሪ ነበር። ባይደን በተጨማሪም የሁለተኛውን ዓለም ጦርነት በድል ለማጠናቀቅ ወሳኝ የሆነውን የኖርማንዲ ጦርነት ለማሰብ በተዘጋጀው ስነ ስርዓት ላይ ከተጋበዙት የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር እንደሚገናኙ ይጠበቃል። ባይደን ለጋዛው ጦርነት የሚሰጡት ድጋፍ የገጠመው ተቃውሞ ለዩክሬን ድጋፍ ለማሰባሰብ በሚያደርጉት ጥረት ላይ እንቅፋት እንደሆነ ተንታኞች በመናገር ላይ ናቸው። በመጨረሻም በአሜሪካ ፊኒክስ ከተማ በሙቀት የተጠቁ ሰዎችን በበረዶ መጠቅለል መፍትሄው ሆኖ ቀርቧል። ከመቶ ዲግሪ ፈረናይት በላይ በመቀቀል ላይ ባለው ደቡብ ምዕራብ አሜሪካ ውስጥ የምትገኘው የፊኒክስ ከተማ የአደጋ ሠራተኞች በሙቀት የተጠቁ ሰዎችን ሕይወት ለማትረፍ በበረዶ መጠቅለልን እንደ መፍትሄ በመጠቀም ላይ ናቸው። ማሪኮፓ በተባለው አውራጃ ባለፈው ዓመት 645 ሰዎች ከሙቀት ጋር በተገናኘ አደጋ ሕይወታቸውን አጥተዋል። በዚህ ዓመት የሰዎችን ሕይወት ለማትረፍ በሚል በአሜሪካ ሞቃቷ ከተማ ፊኒክስ በሚገኘው የእሳት አደጋ መከላከያ አገልግሎት በሙቀት የተጠቁ ሰዎች ወደ ሆስፒታል በሚወሰዱበት ጊዜ በበረዶው እንዲጠቀለሉ መመሪያ አውጥቷል። በማራቶን ሯጮችና በወታደሮች ጥቅም ላይ ሲውል የነበረው በበረዶው የመጠቅለል መፍትሄ በሆስፒታሎችም ተግባራዊ በመደረግ ላይ መሆኑ ታውቋል። በሰው ቁመት ልክ በተሰራው ከረጢት በረዶ በመሙላት የሚፈጸም ሲሆን ከተማዋ በተጨማሪም ሁለት የመቀዝቀዣ ማዕከላት ሌሊት ክፍት እንዲሆኑ አድርጋለች። በላስ ቬጋስ እና ፊኒክስ እስከ አርብ ባለው ጊዜ ውስጥ ሙቀቱ 110 ዲግሪ ፈረንሃይት ወይም 43.3 ዲግሪ ሰልሲየስ ስለሚደርስ ጥንቃቄ እንዲደረግ የአየር ትንበያ ባለሙያዎች አሳስቧል። በድሬዳዋ ከተማም ሙቀቱ የስራ ሰዓት እንዲቀየር ማስገደዱን ሰምተናል። ክብራትና ክብራን፣ ለምሽቱ የያዝነው ዜና በዚሁ ተጠቃሏል። ለቀሪ ዝግጅቶች ወደ ደረጀ ደስታ መራቸዋሉ። Thank እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ግንቦት 28 2016 ዝግጅታችንን ነው። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ይቆጣጠርልናል። የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። ወይብና ማህበራዊ ድረገጽ አሰናጃችን አበባየሁ ገበያው ናት። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ርዕስ እንለፍ። ለአስር ወራት የቆየው የአስቸኳይ ጊዜ አዋጅ ዛሬ ያበቃል። ባለፈው አመት ሐምሌ ወር በአማራ ክልል ላይና እንደ አስፈላጊነቱም በመላ ኢትዮጵያ ተፈጻሚ እንዲሆን በሕዝብ ተወካዮች ምክር ቤት ወጥቶ ለተጨማሪ ወራት የተራዘመው የአስቸኳይ ጊዜ አዋጅ ዛሬ ረቡዕ የሚያበቃ ሲሆን ከአዋጁ ጋር ተያይዞ በእስር ላይ የቆዩ ሰዎች እንዲለቀቁ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ጠይቋል። በሌላ በኩል አዋጁ በሚያበቃበት በዛሬው ቀን ከ112 በላይ ሰዎች በሽብር ተጠርጥረው ፍርድ ቤት ቀርበዋል። ተከሳሾቹ ከአስቸኳይ ጊዜ ጁ ጋር በተገናኘ በአዋሽ አርባና በአዲስ አበባ ታስረው የቆዩ መሆናቸውን ጠበቃው ሰለሞን ገዛኸኝ ተናግረዋል። ካለፈው ሐምሌ 28 ቀን 2015 ዓ ም ጀምሮ የአስር ወራት የኃይል ጊዜ የነበረው አዋጁ ዛሬ የመጨረሻ ቀኑ ቢሆንም በጉዳዩ ላይ ከመንግስት በኩል የተሰጠ መግለጫ የለም። ኬኔዲ አባተ በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ ካለፈው ዓመት ሐምሌ 28 ቀን 2015 ዓ ም ጀምሮ ለስድስት ወራት የታወጀው የታወጀውና ለተጨማሪ አራት ወራት የተራዘመው የአስቸኳይ ጊዜ አዋጅ ዛሬ ረቡዕ ግንቦት 28 ቀን 2016 ዓ ም በመጨረሻ ቀኑ ላይ ይገኛል ለተከታታይ አስር ወራት የቆየው የአስቸኳይ ሁኔታ አዋጅ ዛሬ የሚያበቃ ከመሆኑ ጋር ተያይዞ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው መግለጫ ከአዋጁ አተገባበር ጋር ተያይዞ በእስር የቆዩ ሰዎች ሊለቀቁ ይገባል ብሏል። በሌላ በኩል የአስቸኳይ ጊዜ አዋጁ በሚያበቃበት በዛሬ ዕለት በአዋጁ አውድ ስር በቁጥጥር ስር ውለው በአዋሽ አርባና በአዲስ አበባ ለተለያየ የጊዜ መጠን በእስር ላይ የቆዩ በርካታ ሰዎች ፍርድ ቤት ቀርበዋል። በልደታ ከፍተኛ ፍርድ ቤት የጊዜ ቀጠሮ ችሎት ብቻ 112 ሰዎች መቅረባቸውን ከጠበቆቻቸው አንዱ የሆኑት ጠበቃና የሕግ አማካሪ ሰለሞን ገዛኝ ለአሜሪካ ድምፅ ተናግረዋል። ዛሬ የነበረው ችሎት ከዚህ ከአጠቋይ ጊዜዎቹ ጋር በተያያዘ አስራ የነበሩ ተጠርጣሪዎች በተለያየ ምድብ ተከፍለው በልደ- በልደታ ምድብ የጊዜ ቀጠሮ ችሎት የቀረቡ ናቸው። ከዚህም ውስጥ የሶስት የቤተክርስቲያን ሰዎች ነበሩ እነሱም በምር በብራን ቴክናሪ ዳቅ ኒዩሲፍ እንዲሁም ደግሞ የማህበረ ቅዱሳን ሌበን አለበት። ሌሎቹ ያው የገዳ ፖሊስ አባላት ሲቪሎች ባሉ ሌሎች ደግሞ ታዋቂ ከሆኑት ስ እነ ዶክተር ሰውሮስ ተክለማርያም የአብን ስራ አስፈጻሚ አባል እንዲሁም ደግሞ የአማራ ክልል የደህንነት አማካሪ እስክንድር እነሱ ያሉበት ነው እዚህ ልደት አይቀረቡት። ፍርድ ቤት የቀረቡት ሁሉም ታሳሪዎች በሽብር የተጠረጠሩ ሲሆኑ ከመካከላቸው ሰማንያ ስምንቱ በፖሊስ ተጨማሪ የምርመራ ጊዜ ሲጠየቅባቸው፣ በሌሎቹም ላይ አቃቤ ሕግ ለክስ መመስረቻ ጊዜ መጠየቁንም ጠበቃ ሰለሞን አክለው ገልጸዋል። አራቱ ተጠርጣሪዎች በፖሊስ ተጨማሪ ጊዜ ነው የጠየቀባቸው እነ ዶክተር ዶሮ በተመለከተ

ፈጣሪዎቹን በመወከል በችሎት የተገኙ አምስት ጠበቆች በፖሊስ እና በአቃቤ ሕግ የተጠየቀውን ተጨማሪ ጊዜ በመቃወም መከራከራቸውን ተናግረዋል። ከ112ቱ ተጠርጣሪዎች ውስጥ ከአንዱ በስተቀር የተቀሩት ከ3 እስከ አስር ወራት ለሚደርስ ጊዜ የታሰሩ መሆናቸውን በመግለጽ ፖሊስም ይሁን አቃቤ ሕግ ለምርመራና ክስ ለመመስረት ተጨማሪ ጊዜ ሊሰጣቸው አይገባም ብለው መከራከራቸውን ጠበቃው አስረድተዋል። በጉዳዩ ላይ ውሳኔ ለመስጠት ችሎቱ ለነገ ግንቦት 29 ቀን መቅጠሩንም ገልጸዋል። በተያያዘ በአስቸኳይ ጊዜ አዋጁ አውድ ለተለያየ ጊዜ ታስረው የቆዩ 26 ተጠርጣሪዎች በሌላ ችሎት ቀርበው እንደነበረም ጠቁመዋል። በአማራ ክልል የተፈጠረውን የጸጥታ መደፍረስ በመደበኛ የህግ ማስከበር መንገድ መፍታት አዳጋች ሆኗል በማለት የሚኒስትሮች ምክር ቤት ሐምሌ 28 ቀን 2015 ዓ ም ለስድስት ወራት የደነገገውና ጥራ 4 ቀን 2016 ዓ ም ለተጨማሪ አራት ወራት የተራዘመው የአስቸኳይ ጊዜ አዋጅ ዛሬ የመጨረሻ ቀኑ ቢሆንም ከመንግሥት በኩል እስካሁን የተሰጠ መግለጫ የለም። የአሜሪካ ድምፅ ከመንግሥት ኮሚኒኬሽን አገልግሎትና ከፍትሕ ሚኒስቴር ምላሽ ለማግኘት ያደረገው ጥረት ለጊዜው ሊሳካ አልቻለም። የአስቸኳይ ጊዜ አዋጁን ማብቃት በተመለከተ የጠየቅናቸው የፌዴራል ፖሊስ ቃል አቀባይ አቶ ጄይላን አብዲ በበኩላቸው በጉዳዩ ላይ ለፖሊስ ከመንግሥት በኩል የደረሰው መረጃ እንደሌለ ተናግረዋል። በአስቸኳይ ጊዜ አዋጁ አፈጻጸም የተስተዋሉ የሰብአዊ መብቶች ጥሰቶችን በተመለከተ ከዚህ ቀደም በተለያዩ ጊዜያት ሪፖርቶችን ያወጣው ኢሰመኮ በዚሁ አዋጅ አተገባበር አውድ ውስጥ በእስር ላይ የቆዩ ሰዎችን ከመልቀቅ በተጨማሪ መደበኛው የሕግ አተገባበር ሂደት እንዲመለስም ጥሪ አቅርቧል። በተለያዩ የአማራ ክልል አካባቢዎች የተጣሉ የእንቅስቃሴ ገደቦች እንዲነሱና ሌሎች ማህበራዊ አገልግሎቶች እንዲመለሱም ኢሰመኮ በዛሬው መግለጫው አክሎ ጠይቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቦ ምሽት ስርጭታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በመቱ የሙሉ ወንጌል አማኞች ላይ ደረሰ የተባለው ድብደባ እንዲጣራ የአብያተ ክርስቲያናት ህብረት ጠየቀ። ባለፈው ሳምንት እሁድ በመቱ ከተማ ለወንጌል ስርጭት በወጡ የሙሉ ወንጌል አማኞች ላይ ደረሰ የተባለው ድብደባ እንዲጣራ የኢሉ አባቦር አብያተ ክርስቲያናት ህብረት ጠየቀ። ችግሩ የተከሰተው ያለ ፍቃድ ስብከት አደባባይ ላይ በመውጣቱ መሆኑን የጠቀሱት የከተማው ከንቲባ ማስተባበያ ሰጥተዋል። ገልሞ ዳዊት ተጨማሪ አለው ባለፈው ሳምንት እሁድ ግንቦት 25 ቀን 2016 ዓ ም በእሉ አባቦር ዞን መቱ ከተማ በወንጌል ስርጭት ላይ ነበሩ በተባሉ የሙሉ ወንጌል አማኞች ላይ በጸጥታ አካላት እንደተፈጸመ የተገለጸው ድብደባ እንዲጣራ የወንጌል አማኞች አብያተ ክርስቲያናት ኅብረት መንግሥትን እየጠየቁ መሆናቸውን የዞኑ የህብረቱ ሰብሳቢ ቄስ ያደታ ደብላ ለአሜሪካ ድምፅ ተናግረዋል። እኛ የወንጌል ሰዎች ነን፣ ምሳሌ መሆን እንፈልጋለን። የሰላም ችግር አለ በተባለ ጊዜ በጋራ እየተነጋገርን ስናገለግል ነበር። ስለዚህ ሊጎዳን የሚፈልግ የመንግስት አካል አለ ብለን አናምንም። ሆኖም በዚያ ውስጥ ተሰግስገው ጉዳት ሊያደርሱብን የሚቃጡ ግን የሉም ማለት አይደለም። ይህን ጉዳይ ከከንቲባው ጽህፈት ቤት ጋር ተነጋግረናል። የህግ አካልም ጉዳዩን እንደያዘው ተገልጾልናል። በዕለቱ በተፈጸመባቸው ድብደባ ጉዳት የደረሰባቸው ልጆች ሕክምና ማግኘታቸውን ቄስ ያደታክለው ተናግረዋል። ቤተ ክርስቲያን ውስጥ የነበረውን ስርዓት ከጨረሱ በኋላ ለምስክርነት ወደ ከተማ ሲወጡ ጉዳት እንደደረሰባቸው ኤደን ግርማ የተባለች ወጣት ስለ ሁኔታው አስረድታለች። ሶሪ ዳቦ አካባቢ ስንደርስ ፖሊሶችና ምልሻዎች በፓትሮል መኪና መጡ። ከመኪና እንደወረዱ እኛን ቁጭ በሉ አሉን። በቤተክርስቲያናችን መኪና ላይ የነበሩትን ወጣቶች ወደ ፖሊስ ጣቢያ ወሰዷቸው። የተቀመጥነውንም ተነሱ ብለውን ወደ ፖሊስ ጣቢያ ወሰዱንና አስፋልት መንገዱ ዳር አስቀመጡን። አመሻሹ ላይ የተያዙ ልጆች ሲለቀቁ አንዱ ኃላፊ፣ ተረጋጉ፣ በስሜት የሚሆን ነገር የለም እያለን እያወራን ከኋላችን ምልሻዎችና ፖሊሶች ድብደባ ጀመሩ። እኔ ጭንቅላቴን ተመትቼ ደምቻለሁ። ብዙዎቻችን ሆስፒታል ገብተን ታክመን ወጥተናል። የኢሉ አባ ቦር ዞን የወንጌል አብያተ ክርስቲያናት ህብረት ሰብሳቢ ቄስ ያድታ ደበላ በድብደባው ቢያንስ አስር ሰዎች በሆስፒታል የሕክምና እርዳታ ማግኘታቸውንና ና ህክምና ሳያገኙ ወደ ቤታቸው የተመለሱ ጉዳተኞችም እንዳሉ ገልጸዋል። የጸጥታ አካላቱ ፈጽመውተዋል ስለተባለው ድብደባ የተጠየቁት የመቱ ከተማ አስተዳደር ከንቲባ አቶ ተሻለ ጀርሰው እንዲህ ያሉ የአደባባይ የትምህርት መራገብር ለማካሄድ ፍቃድ እንደሚያስፈልግ ገልጸዋል። ለሩከንጋው ያጋፍሰና ከጨራጠ ለእሁዱ ፕሮግራም ግን እየተሰጠ ፈቃድ የለም። በአንጻሩ ግንቦት 11 ቀን በተካሄደ ተመሳሳይ መርሃ ግብር ፈቃድ ተሰጥቶ ነበር። ባልተፈቀደው የአደባባይ የትምህርት መርሃ ግብር ከጸጥታ መዋቅሩ ጋራ ግጭት ተከስቷል። ወጣቶቹን ያለ ፈቃድ ወደ መንገድ ይዞ የወጣው ማን ነው? በጸጥታ መዋቅራችን ውስጥ ስህተት ተፈጽሟል ወይ የሚለውን የሚፈትሽ ቡድን ተቋቁሞ ምርመራ እየተካሄደ ነው። በቁጥጥር ውለው የነበረው አማኞች እንዲፈቱ መደረጉን የገለጹት ከንቲባው በጸጥታ አካላት ተፈጽመዋል የተባለውን ድብደባ የሚያጣራ ቡድን ተቋቁሞ ስራ መጀመሩንም ጠቁመዋል። የደረሰው ቀላል ጉዳት ነው። ጥቃቱ በተፈጸመ ማግስት፣ በእለቱ ከተጎዱት አማኞች በሆስፒታል ተገኝቶ ያገኘነው ሰው አልነበረም። ጉዳት ደርሶባቸው ታክመው የወጡ እንደነበሩ ግን የሆስፒታሉን ማስረጃ አይተናል። በተመሳሳይ ዜና በዚያው በኤሎ አባቦር ዞን ዲዶ ወረዳ ባለፈው ግንቦት 18 ቀን 2016 ዓ ም በድቻ ነው ቀበሌ በሚገኝ የቃለ ሕይወት ቤተ ክርስቲያን ውስጥ በስርዓተ አምልኮ ላይ በነበሩ አማኞች ላይ ተፈጸመ በተባለው ጥቃት ጉዳት መድረሱን አቶ ዳንኤል ተስፋዬ የጎርዶሞ ቃለ ሕይወት ቤተ ክርስቲያን አጥቢያ ኃላፊ ተናግረዋል። ግንቦት 18 ቀን የቤተ ክርስቲያኑን ግንባታ መጠናቀቅ አስመልክቶ የምስጋና መርሃ ግብር ነበረን። በአምልኮ ላይ እያለን ከ20 በላይ የሚገመቱ የተደራጁ ሰዎች ድንጋይ፣ ገጀራና የተለያዩ ነገሮችን ይዘው ገብተው ጥቃት ከፈቱብን። በዕለቱ ቃል ሲያካፍል የነበረው አቶ ደረጀ በድንጋይ ጭንቅላቱን ተመታ። ይስሐቅ ቡላ የሚባል ልጅ ኩላሊቱ አካባቢ ተመታ። እነዚህ ሰዎች አሁንም በመቱ ካርል ሆስፒታል በሕክምና ላይ ናቸው። ሌሎች 19 ሰዎች ደግሞ መጠነኛ ጉዳት ደርሶባቸዋል። ጥቃቱን ያስቆሙት የፖሊስ አባላት ናቸው። ባለፈው ሳምንት እሁድም የቤተ ክርስቲያን አምልኮ የፈጸምነው በጸጥታ ኃይል ታጅበን ነበር። የአጥቢያው ኃላፊ አቶ ዳንኤል ጥቃቱን ያደረሱት የሌላ ሃይማኖት ተከታይ እንደሆኑ ገልጸዋል። ቤተ ክርስቲያኒቱ ያለችበት መሬት ከግለሰብ የተበረከተ መሆኑን አውስተው በኋላ ላይ ክስ ተከፍቶ በዞን ፍርድ ቤት ለቃለ ሕይወት ቤተ ክርስቲያን መወሰኑን ተናግረዋል። ከውሳኔው በኋላ እንደተሰራ የጠቀሱት ቤተ ክርስቲያን ባለፈው መያዛ 24 ቀን 2016 ዓ ም በቃጠሎ ተጎድቶ ዳግም መሰራተውንም ተናግረዋል። ግጭቱን ያስከተለው በመሬቱ ይዞታ ላይ የተፈጠረው ውዝግብ ነው የሚሉት የዲድ ወረዳ ምክትል አስተዳዳሪ አቶ ከማል ሀሰን ችግሩን ለመፍታት እየተሰራ ባለበት ጥቃቱ መፈጸሙን ለአሜሪካ ድምጽ አስረድተዋል። በይዞታ መብት የተፈጠረውን ልዩነት መሀል ገብተን እያወያየን ባለንበት የተደራጁ አካላት ግጭት ለማነሳሳት ያደረሱት ጥቃት ነው። በጥቃቱ ሁለት ሰዎች ቆስለው በሆስፒታል ሕክምና ላይ ናቸው። ከወንጀሉ ጋር ተያይዞ 15 ሰዎችን በቁጥጥር ስር አውለን ምርመራ እየተጣራባቸው ይገኛል። ጥቃት ደርሶበታል የተባለው የቃለዊት ቤተ ክርስቲያንና መስጅድ ተቀራርቦ መሰራቱ የችግሩ መንስኤ ነው ያሉት አቶ ከማል አሁንም ዳግም ችግር እንዳይፈጠር ውይይቶች እየተካሄዱ እንደሚገኙና የጸጥታ አካላትም ተገቢ ክትትል እያደረጉ እንደሆነ አክለው ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ። በደቡብ አፍሪካ በቅርቡ በተካሄደው ምርጫ የአፍሪካ ብሔራዊ ኮንግረስ ፓርቲ ወይም ኤንሲ አብላጫ ድምፅ በማግኘት አልቻለም። ይህ ማለት ፓርቲው አገሪቱን ለማስተዳደር ከተፈለገ በታሪኩ ለመጀመሪያ ጊዜ ጥምረት መፍጠር ያስፈልገዋል። ይህ ከሆነ ሂደቱ ምን ይመስላል? በአገሪቱ የውስጥም ሆነ ዓለም አቀፍ ፖሊሲ ላይ የሚኖረው ተጽዕኖ ምን ይሆናል? የቪኦኤ ዘጋቢ ማርያማ ዲያሎ ከናይሮቢ ተከታዩን ልካለች፣ እንደሚከተለው ይቀርባል። ደቡብ አፍሪካውያን በብሔራዊ ምርጫው አብላጫውን ድምፅ አግኝቶ ያሸነፈ ፓርቲ አለመኖሩ ያስደሰታቸው ሲሆን ከቀናት በኋላ የሚመሰረተው ጥምር መንግስት በሀገሪቱ የውስጥና የውጭ ፖሊሲዎች ላይ ምን ለውጥ እንደሚያመጣ ለማየት መጓጓታቸውን ይናገራሉ። የስነ ህንፃ ባለሙያ የሆኑት ሲምፖዌ ማላምቦ፣ እኔ በጣም ተደስቻለሁ ምክንያቱም አሁን የአፍሪካ ብሔራዊ ኮንግረስ ኤኤንሲ ሀገሪቱን እንዴት እንደሚመራና እንዴት እያስተዳደራት እንደነበረ እንደገና የሚያጤንበት ሁኔታ ላይ ነው ያለው። አርቲስትና መምህር የሆኑት ፓፋና ዚምፔም እንዲህ ይላሉ። ለገዢ ፓርቲ በጣም ፈታኝ ነው። የትኛውን ጥምረት ማድረግ እንዳለባቸው አሁን ማሰብ አለባቸው። ምክንያቱም ከዲኤ ወይም ዲሞክራቲክ ኅብረት ፓርቲ ጋር ማድረግ ሌላ ነገር ነው። ከኢኤፍኤፍ የኢኮኖሚ ነጻነት ተዋጊዎች ጋር ማድረግም ሌላው የተለየ ነገር ነው። ከቅርብ ጊዜው ኤሚኬ ፓርቲ ጋር መመስረት ሌላው የተለየ አማራጭ ነው። ሌላው የተንቀሳቃሽ ምስል ባለሙያው ማርክ ፍሌሚንግ እንደ ጥምረቱ አይነት ነው። የዲሞክራቲክ ህብረትና የአፍሪካ ብሔራዊ ኮንግረስ የዲኤ እና ኤንሲ ጥምረት አንድ ላይ ከሆነ የዲሞክራቲክ ህብረት በእርግጥ ገብቶ የአፍሪካ ብሔራዊ ኮንግረስ ያልሳካለትን አንዳንድ መልካም ነገሮች ማድረግ ይችላል። የአፍሪካ ብሔራዊ ኮንግረስ 40 በመቶ ድምፅ ያገኘ ሲሆን ዲሞክራቲክ አሊያንስ 22 በመቶ የሚሆነውን ድምፅ አግኝቷል። ከፕሪቶሪያ ዩኒቨርስቲ የምርጫ ተንታኝ ቴንዳይም ባንጄ በሁለቱ መካከል ያለው ጥምረት አገሪቱን ሊያስታርቅ ይችላል ይላሉ። የዲሞክራቲክ ህብረትና የአፍሪካ ብሔራዊ ኮንግረስ ጥምረት ጸረ ዘረኝነትን ያራምዳል። የዲሞክራቲክ ኅብረትና የአፍሪካ ብሔራዊ ኮንግረስ ጥምረት ሀገሪቱ ውስጥ በሁለት ዘሮች መካከል አንድነት እንዲኖር ያደርጋል። በተጨማሪም የድህነትን ችግሮች በመፍታት ረገድ በተፎካካሪ ልዩነቶች መካከል ሚዛን እንዲኖር ያደርጋል። ሌሎች ጥምረቶች 15 በመቶ ካሸነፈው በቀድሞው ፕሬዝደንት ጃኮብ ዙማ ከሚመራው አዲስ የተቋቋመው ፓርቲ ኡምኮንቶ ዊስዊዝዌ ወይም ኤምኬ እየተባለ በአጭር ስያሜው ከሚጠራውና አስር በመቶውን ካሸነፈው ከኢኮኖሚክ ነጻነት ፓርቲ ጋር ሊሆን ይችላል። ኤድጋር ጊትዋ በኬንያ ስታርትሞር ዩኒቨርሲቲ ፕሮፌሰር ናቸው። እንዳለመታደል ሆኖ ዙማ በዚህ ጉዳይ ላይ ከአፍሪካ ብሔራዊ ኮንግረስ ጋር ጥምረት የሚመሰርተው ሲሪል ራማፎሳ ፕሬዚዳንት እስካልሆኑ ድረስ ብቻ ነው ሲሉ ቅድመ ሁኔታዎችን አስታውቀዋል። ስለዚህ የአፍሪካ ብሔራዊ ኮንግረስ እና የኢኮኖሚ ነጻነት ተዋጊዎች ፓርቲ ከኢኮኖሚ ነጻነት ፓርቲ ጋር ቢሆኑም ሌላ ተጨማሪ ፓርቲ ያስፈልጋቸዋል። አፍሪካ ብሔራዊ ኮንግረስ መሪው የምርጫውን ውጤት ተከትሎ ስልጣን እንደማይለቅ አስታውቋል። ነገር ግን የደቡብ አፍሪካን ሕዝብ የሚያገለግል መንግስት ለመመስረት ፓርቲው ከሁሉም ጋር ለመስራት ክፍት ነው ብሏል። ቴንዳይ ምባንጄ። በዚህ ደረጃ ሲር ራማፎሳ በውስጥም ሆነ ባለም አቀፍ ደረጃ ባላቸው መልካም ስም ኤንሲ ወደፊት እንዲራመድ ተመራጭ ናቸው። በጥምረት መንግስቱ የአገር ውስጥ አስተዳደርን ማሻሻል ቢቻልም በዓለም አቀፍ ደረጃ ግን ደቡብ አፍሪካ እንደ ሩሲያና ዩክሬን እንደ እስራኤልና የሐማስ ጦርነቶች ጉዳይ ላይ ያላት አቋም ጥያቄ ውስጥ ሊገባ ይችላል ይላሉ። ኤድጋር ጊትዋ ሁሉም የፖለቲካ ፓርቲዎች የፍልስጤም ሐማስን ጉዳይ እንዴት እንደሚመለከቱት የየራሳቸው ማኒፌስቶ ስላላቸው ራሳቸው እንዴት ማስታዋወቅ እንደሚፈልጉ አሁን በጥምረት መንግስት ውስጥ እንደገና መደራደር ካሉባቸው አንዳንድ ነገሮች መካከል ናቸው። ደቡብ አፍሪካ ለዓለም አቀፍ ፍርድ ቤት ባቀረበችው ክስ በጋዛ የዘር ማጥፋት ወንጀል ፈጽማለች ስትል እስራኤልን ከሳለች። እስራኤል የጋዛ ጤና ጥበቃ ሚኒስቴር ወደ 36000 የሚጠጉ ፍልስጤማውያን ተገድለዋል ለሚለው ጥቃት ባለፈው ዓመት በእስራኤል 1200 ሰዎችን ለገደለው የሐማስ ጥቃት ምላሽ ነው ስትል ትከራከራለች። በመጪው ህዳር ወር ፕሬዝደንታዊ ምርጫ በምታካሂደው በዩናይትድ ስቴትስ ጥላቻና አክራሪ አመለካከት ካሁኑ ቀደም ባልነበረ መልኩ እየተስፋፋ መሆኑን ከትላንት በስቲያ ማክሰኞ የወጣው አዲስ ሪፖርት አመለከተ። አሳታፊ የሆነውን የአገሪቱን የዲሞክራሲ ስርዓት ለመሸርሸር የሚሞክሩ የነጭ የበላይነት አቀንቃኞች፣ እንዲሁም ኤልጂቢቲኪው ፕላስ በሚል ጥቅል መጠሪያ የሚታወቁ የተለያዩ ጾታዊ ዝንባሌ ያላቸው ማህበረሰቦች ጠል የሆኑ ቡድኖች መበራከታቸውን ሪፖርቱ ጠቁሟል። የቪኦኤዋ ቬሮኒካ ኢግሊሲያስ ባልደራስ ባጠናቀረችው በሪፖርቱ የተካተቱትን ምርምሮችና በምርጫው ላይ የሚኖራቸውን አንድምታዎች የዳሰሰ ዘገባ አስተላልፋለች። ቆንጅታየ አሰናድተዋለች። ኤልጂቢቲ ኪዩ ፕለስ በሚል የጋራ መጠሪያ የሚታወቁት ማህበረሰቦች ባለፈው 2023 ዓ ም በዩናይትድ ስቴትስ ዋና ዋና የጥላቻና የጽንፈኝነት ኢላማዎች ከሆኑት መካከል እንደነበሩ ሳውዘርን ፖቨርቲ ሎ ሴንተር የተባለው የሲቪል መብት ጉዳዮች ጠበቆች ተቋም በወጣው ሪፖርት አስታውቋል። ጥላቻ የተሞሉ አነጋገሮች፣ መንግስት እያሴረ ነው የሚሉ አመለካከቶች በውጭ ሀገር ተወላጆች፣ ነጮች ባልሆኑ ሰዎች፣ ውህዳን የእምነት ማህበረሰቦችም ጭምር የጥላቻና የጽንፈኝነት አቀንቃኞች ኢላማ እንደነበሩ ሪፖርቱን ያዘጋጁት ተመራማሪዎች አመልክተዋል። በማዕከሉ ከፍተኛ አጥኚ የሆኑት አርጂ ክሬቨንስ እንዲህ ይላሉ። አሳታፊ ዲሞክራሲ የሚቃወሙት ጽንፈኞች ደግሞ ያለፈውን ዓመት በመንግስት ላይ በኃይል ማመፅን ተገቢ፣ ጥላቻን ትክክል አድርገው እያቀረቡ ሴራ እየተሸረበ ነው የሚል አስተሳሰብ ሲያስፋፉ አሳልፎታል። አሁን ደግሞ ሁሉም በሀገራችን ታሪክ እጅግ ከፍተኛ ትኩረት ከተሰጣቸው ምርጫዎች መካከል አንዱ ለሆነው ለመጪው ምርጫ የተዘጋጁ ናቸው። ባለፈው እንደ አውሮፓውያን የዘመን አቆጣጠር በ2023 ዓ ም 835 ጸረ መንግስት ቡድኖች በንቃስ ሲንቀሳቀሱ እንደነበረ የጠቆመው ሪፖርቱ ከዚያ በቀደመው ዓመት 702 እንደነበሩ ለንጽጽር አስቀምጦታል። ጥላቻን የሚያቀነቅኑ ቡድኖች ቁጥር ካቻምና 523 እንደነበረና አምና ደግሞ ወደ 595 እንዳሻቀበ ነው ሪፖርቱ ያወሳው። እነዚህ ቡድኖች ልዩ ዓላማዎችን ይዘው የፖለቲካው ዓለም ውስጥ እየገቡ ነው ይላሉ አጥኒው አርጂ ክራቨንስ። አካታችነትን ለመገደብ ተሳትፎን ለመገደብ ዲሞክራሲን ራሱን ለመገደብ በመስራት ላይ ናቸው ፕሬዚደንት ጆ ባይደን በህዳር ወር በሚካሄደው ምርጫ በጥላቻ የታጨቁ ንግግሮችን ለመግታት ያሉት አማራጭ እሳቸው ብቻ መሆናቸውን እየተናገሩ ናቸው ዶናልድ ትራምፕ አሜሪካን በእውነተኝነት በጨዋነት ሌሎችን በማክበር የማታመን ሀገር እንዲያደርጓት በፍጹም እድል አልሰጣቸውም ትራምፕ አሜሪካን በቁጣ በምሬትና በጥላቻ የተሞላች ሀገር እንዲያደርጓት በፍጹም አልፈቅደላቸውም ሪፐብሊካን ፓርቲው እጩ ያደርጋቸዋል ተብለው የሚጠበቁት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም ቨርጂኒያዋ ቻርለትስቪል ከተማ ላይ በነጭ የበላይነት አቀንቃኞች ሰልፍ ተሳታፊዎችና እነሱን በተቃወሙ መካከል ኃይል የቀላቀለ ግጭት በተፈጠረበት ጊዜ ለሁከቱ ሁለቱንም ወገኖች መወንጀላቸው ውዝግብ ቀስቅሶ እንደነበረ ይታወሳል። በተጠቀሰው ሰልፍ ወቅት አንድ የነጭ የበላይነት አቀንቃኝ ተሰብስበው በነበሩ ተቃዋሚዎች ላይ ሆን ብሎ መኪናውን እያሽከረከረ በመግባት የአንዲት ሴት ህይወት ሲያጠፋ ከ30 የሚበልጡ ሰዎችን አቆሰለ። በወቅቱ ፕሬዚደንት የነበሩት ዶናልድ ትራምፕ በብዙ ወገኖች በኩል የታየው የሚዘገንን ጥላቻ፣ ጭፍን ጥላቻና ሁከት ሲሉ እንደገለጹት ይታወሳል። ከዚህም በተጨማሪ ዶናልድ ትራምፕ ዘርን፣ የተመሳሳይ ጾታ አፍቃሪዎችን መብት፣ ዳይና አሎን ወዘተ የመሳሰሉ ጉዳዮችን የሚያነሱ መጽሐፍት ከትምህርት ቤቶች እንዲታገዱ ግንባር ቀደም ተሟጋች የሆነውን ማምስ ፎር ሊበርቲ የተባለውን ወግ አጥባቂ የፖለቲካ አራማጅ ቡድን ደግፈው ተናግረዋል። ቡድኑን ሪፖርቱ ያወጣው ሳውደን ፖቨርቲ ሎው ሴንተር የተባለው ተቋም እንደገና በ2023 ዓ ምህረትም አካታች ትምህርትን የሚቃወም ጸረ መንግስት ጽንፈኛ ቡድን ሲል ፈርጆታል። ግራ ክንፈኞች ማምስ ፎር ሊበርቲ ለነፃነት የቆሙ እናቶች ሳይቀር ስማቸውን እያጠፉ ነው። ጥላቻ አቀንቃይ ቡድን ተብላቸዋል። ማምስ ፎር ሊበርቲ ጥላቻ አቀንቃይ ቡድን ሲሆን አልታያችሁም? ማምስ ፎር ሊበርቲ የተባለው ቡድን ለቪኦኤ ቃለ መጠይቅ ለመስጠት ፈቃደኛ ሳይሆን ቀርቷል። በህዳር ወር ከሚካሄደው ፕሬዝደንታዊ ምርጫ አስቀድሞ ምንም አይነት ሁከት እንዳይከሰት ለመከላከል እጩዎቹ በሚያደርጓቸው ንግግሮች መጠንቀቅ እንዳለባቸው አዋቂዎች ያሳስባሉ። በሮጀር ዊሊያምስ ዩኒቨርሲቲ የሶሺዮሎጂ ፕሮፌሰሯ ቲል ሮትስ ቻይልድ እንዲህ ብለዋል። ባይደን እየተዘዋወሩ ስለ ሰላም መናገራቸውን መቀጠል አለባቸው። እሱም ብቻ ሳይሆን በአጠቃላይ በምርጫ መሳተፍ አስፈላጊ መሆኑን መናገር አለባቸው። የቀድሞ ፕሬዚዳንት ትራምፕ ደግሞ እሳቸው አስቸጋሪ ቦታ ላይ ናቸው። እሳቸው ደጋፊ የሚበዛላቸው ጽንፍ በያዘ መንገድ ሲናገሩ መሆኑ የታወቀ ነው። እሱን ሲያደርጉ ደግሞ ድምፅ ሊሰጡ የሚችሉ የህብረተሰብ ክፍሎችን ያገሏቸዋል። መራጮችም በዋና ዋናዎቹ የብዙሀን መገናኛዎችና በማህበራዊ መገናኛዎችም ጭምር ጥላቻና ጽንፈኝነትን የሚያቀጣጥሉ የሴራ መላምት የተላበሱ ንግግሮችን ነቅተው መከታተል እንዳለባቸው ቲል ሮትስ ቻይልድ አሳስበዋል። በመከታተል ላይ ያላችሁት ከአሜሪካ ድምጽ በቀጥታ የሚተላለፍላችሁን የረቡ ምሽት ግንቦት 28 2016 ዓ.ም ስርጭታችንን ነው። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ይቆጣጠርልናል። የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። ዌብና ማህበራዊ ድረገጽ አሰናጃችን አበባየሁ ገበያው ናት። የምሽቱ ዋና አዘጋጅ ጽዮን ግርማ 嗯。 የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ዴሞክራሲ በተግባር ሲሆን የጠቅላይ ሚኒስትር አብይ አህመድ በሀገራዊ ምክክር የባለድርሻ አካላት ውይይት መክፈቻ ላይ ባሰሙት ንግግር ላይ የባለሙያዎች አስተያየትን የተመለከተ ይሆናል። ጠቅላይ ሚኒስትሩ በቅዳሜ የአገራዊ ምክክር የባለድርሻ አካላት ውይይት መክፈቻ ላይ ከእንግዲህ በኢትዮጵያ የሽግግር መንግስት አይኖርም በማለት ያሰሙት ንግግር የኮሚሽኑን ተአማኒነት የሚጎዳ ነው በሚል ትችት እየቀረበበት ነው። ጠቅላይ ሚኒስትሩ ሀሳቡ ለውይይት እንዳይቀርብ አድርገው አልተናገሩም በሚል ሙግት የሚያቀርቡም አሉ። ኮሚሽኑ በበኩሉ የጠቅላይ ሚኒስትሩ አስተያየት እንደ አንድ ሀሳብ ብቻ የሚወሰድ መሆኑን ጠቅሶ ምላሽ ሰጥቷል። አስማማው አየነው በዚሁ ዙሪያ ያሰናዳው ዘገባ በዛሬ ዲሞክራሲ በተግባር ዝግጅት ቀጥሎ ይቀርባል። ቅዳሜ ግንቦት 24 2016 ዓ ም በአድዋ ድል መታሰቢያ በተካሄደው የኢትዮጵያ ሀገራዊ ምክክር ኮሚሽን የውይይት አጀንዳ የማሰባሰብ ምዕራፍ ማስጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ሽግግር መንግስት እንደማይኖር ገልጾ ያስተላለፉት መልእክት ንግግር ቀስቃሽ ሆኖ ሰንብቷል። ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ኢትዮጵያ ውስጥ የሚኖረው በምርጫ የተመረጠ መንግስት ብቻ ነው። በሕዝብ ውሳኔ የተመረጠ መንግስት ብቻ ነው። ለምን? እንኳን እንደ እድርና ቁብ ሰብሰብ ብለን ተውትና አሁን ባለንበት ቁመናም ጠንክረን የምናስበውን መከወን ችግር ሆኗል ለምን ሽግግር ሽግግር ይላሉ ያላችሁ እንደሆነ በቀላሉ መሃላችን ገብተው ሊጫወቱ ሊከፋፍሉ ሊበትኑ የሚፈልጉ ኃይሎች የሚያኑት ሀሳብ እንጂ የኢትዮጵያን ሀሳብ አይደለም ይህንን የጠቅላይ ሚኒስትሩ ንግግር መነሻ በማድረግ አስተያየት እንዲሰጡን ከጋበዝናቸው ምሁራን መካከል በተለያዩ ዓለም አቀፍ አውታሮች ላይ ከሚያቀርቧቸው በተለይ አፍሪካን የሚመለከቱ ትንታኔዎች በተጨማሪ ኒዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት ባልደረባ ዶክተር አደም ካሲ አንዱ ናቸው። ዶክተር አደም የጠቅላይ ሚኒስትሩ ንግግር የኮሚሽኑን ታማኝነት ከወዲሁ የሚጎዳ ነው የሚል እምነት አላቸው። ምክክሩ ሲጠናቀቅ የኮሚሽኑ የመጨረሻ ድምዳሜዎች ለመንግስት እንደሚቀርቡ ያስታወሱ ዶክተር አደም የሽግግር መንግስት ሀሳብ ቢመጣ እንኳን መንግስት እንደማይቀበለው ንግግሩ አስቀድሞ የሚያመላክት ነው ይላሉም። መልዕክቱ የሚመስለው ነው፣ ጠቅላይ ሚኒስትር አብይ አህመድ አንዳንድ ጉዳዮችን ከንግግሩ ውጭ ለማድረግ የታሰበ ይመስላል። ኮሚሽኑ ሲቋቋም ስልጣኑ ሀሳቦችን አሰባስቦ ነገሮችን መርምሮ ሪፖርት ማቅረብ ነው። ያንን ሪፖርት ግን ወደፊት የሚወስደው በዋነኛነት መንግስት ነው የሚሆነው። ከዛ አንፃር ይሄ የሚያሳየው የኮሚሽኑ እንኳን ተገቢ ነው ብሎ ቢያስገባም እንኳን መንግስት ሊቀበለው በተለይ ጠቅላይ ሚኒስትር አብይ አህመድ ሊቀበለው የማየት ነገር እንደሆነ የሚያስመስለው በአጠቃላይ ምን አይነት መንፈስ የፈጠረ ይመስለኛል። እንግዲህ አሁን እስካሁንም ያለ መንፈስ ነው፣ ግን የበለጠ ያባባሰው ምንድን ነው? ይሄ ነገር ኮሚሽኑ አቅሙ ቢሰራም፣ ኮሚሽኑ አሁን ሮሽን ጉለት ቢኖርበት፣ ምን አቅሙን ትልቅ ነገር ቢሰራም እንኳን ምናልባት ያለው ሂደት መንግስት የሚፈልጋቸውን ነገሮች ብቻ ያደርጋል። ቢያንስ ቢያንስ ደግሞ መንግስት የማይፈልጋቸውን ነገሮች እንዳያደርግ ገደብ ይደረግበታል፣ የሚለውን ፍራቻ የሚያጠናክር ንግግር ነው የሚሆኑ በተለይ በተለይ ደግሞ ይሄ ትልቅ ነገር መክፈሻ ላይ መሆኑ ተገቢ አለ ብዬ ነው ማስበው። ሌላው የፖለቲካል ሳይንስና ዓለም አቀፍ ግንኙነት ባለሙያ የሆኑት ዳያ ሞዳሌ ግን የጠቅላይ ሚኒስትሩ ንግግር ሀሳቡ ለምክክር አይቀርብም የሚልና ለኮሚሽን የሚቀርቡ ሀሳቦችን ከወዲሁ የሚገድብ አይደለም ሲሉ ይሞግታሉ እንደ ገዢው ፓርቲ መሪ እንደ ጠቅላይ ሚኒስትር መክፈቻ ንግግር አድርገዋል። ግን በዛ ንግግር ላይ የራሳቸውን መንግስት አቋም አንስተዋል። ያነሱት ሀሳቡ አይቀርብም፣ አይለም፣ አይተገበርም የሚል አይነት ነው። እንደ ፓርቲ ያንን ያቀረቡት እኔም በዛ መልክ ነው የማየው። አሁን የሀሳብ ማሰባሰቡ ላይ ገደብ እንዳደረጉ ተደርጎ መወሰድ የለበትም። ሽግግር መንግስት የሚባለው ነገር አሁን ባለው ህገ መንግስት ማቀፍ ሊተገበር የሚችል አይደለም እሳቸው ቢፈልጉም አይችሉትም። እንደዚህ አይነት ነገር ምንድን ነው መሆን የሚችለው? እሳቸው በዛው ንግግር ያሉት ነገር አለ። የተግባባንባቸውን እንፈጽማለን፣ ማንግባባባቸውን ወደ ህዝበ ውሳኔ እንወስዳለን ነው ያሉት። በነይታ የሽግግር መንግስት ጥያቄ ማለት ይህኛውን ሕገ መንግሥት ማገድ ማለት ነው። ሕገ መንግሥቱን ሳታግድ ሽግግር መንግስት ማቋቋም አትችልም። ያለበለዛ ይሄን ሕገ መንግሥት ቁጭ አርገህ ሽግግር መንግስት የሚባል ነገር ማንሳታት ያ ገና ሶስተኛው ፌዝ ነው፣ እንግዲህ የትግበራው ፌዝ ነው። በዚህ መልክ ብናየው የተጀመረው አገር አቀፍ ውይይት ብሔራዊ ድባብ እንደሚያሳስባቸው የገለጹት የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሕአፓና እናት ፓርቲ ቅድመ ሁኔታዎችን በማስቀመጥ ከውይይቱ ራሳቸውን ማግለላቸውን አሳውቀዋል። ጠቅላይ ሚኒስትር አብይ አህመድ በመክፈቻው ላይ ያነሱትን ሀሳብ በተመለከተ የጠየቅናቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ ምክክሩ አጀንዳ የማሰባሰብ ምዕራፍ ላይ እንደመሆኑ የጠቅላይ ሚኒስትሩ ንግግር ኮሚሽኑ እንደ አንድ ሀሳብ ብቻ እንደሚወስደው ተናግረዋል። በስራችን ላይም የሚፈጥረው ጫና የለም ብለዋል። የጠቅላይ ሚኒስትሩ ንግግር እንደ አንድ ባለድርሻ አካል እንዳቀረበው ሀሳብ ነው የተቀበልነው እንጂ እኛ ሀሳባችንን የሚቃወም ወይም ደግሞ ቀድሞ የተሰጠን መመሪያ አድርገን አይደለም የምንቀበለው የተቀበልነው መንግስትም አንድ ባለድርሻ አካል ሆነ ያቀረቡትን ሀሳባቸውን አክብረን መዝግበን መያበረኛል። ጠቅላይ ሚኒስትር አብይ አህመድ በዚሁ ንግግራቸው በምክክር ሂደቱ መጠናቀቅ በኋላ ኮሚሽኑ ለመንግስት ለይቱ የሚያመጣቸው አጀንዳዎች እንዲተገበሩ መንግስታቸው እንደሚሰራ ተናግረዋል። በቀጣይ የውይይቱ ምዕራፎች ህዝቡ የሚያነሳቸውን ሀሳቦች ወደ ሽግግር መንግስት የሚወስዱ ከሆነም በምክክሩ ሶስተኛ ደረጃ የትግበራ ምዕራፍ ላይ ህገ መንግስታዊ መሻሻልን የተመለከተ ህዝበ ውሳኔ ሊካሄድ እንደሚችል አቶ ዳያ ሞዳሌ ይናገራሉ። ሌሎች ፖለቲካ ኃይሎች ከዚህ ውጭ የሚያነሷቸው ሀሳቦች ካሉ ደግሞ በምክክር ሂደቱ የተሳተፈ ያለውን ህዝብ ባከበረ መልኩ በፖለቲካዊ ውይይት ብቻ መፍታት እንደሚገባም ይናገራሉ። ከትጥቅ ትግል ለመውጣት በራሳቸው ከመንግስት ጋር መደራደር ይችላሉ። ኦልሬዲ የኦሮሞ ነጻነት ሰራዊት ጀምሮት እንደነበረ፣ ፋኖም እንደዛ ቢጀምር የጋምቤላ ነጻነት ግንባር የሚልም አለመሰለኝ። እነሱ የግል ድርድር ነው። እሱ ምክክር ኮሚሽኑ ያለው ምንድነው እነሱ የሚሳተፉበትን ኢሚኒቲ ዋስትና እኔ ፈጥራለሁ፣ አበጃለሁ፣ ሞክራለሁ እያለ ነው ያለው። የእነሱ ድርድር አይደለም። ምክክሩ ምክክሩ ጠቅላላውን ተራውን ዜጋም የሚያካትት ነው፣ እነሱንም የሚያካትት ነው። እነሱ መካተት የሚችሉበትን መንገድ ኮሚሽኑ ማምጣት አለበት። ግን ሌላው ዜጋ ባልተስማማበት ነገር ታጣቂዎቹ ለብቻቸው ሽግግር መንግስት የሚሉ ከመንግስት አንጻር ብቻ ሳይሆን ከእኛም ከተራ ዜጎች አንጻር ተቀባይነት ሊኖረው አይችልም። ምክንያቱም ምንድን ነው የሚያመጣው መንግስት ለመለወጥ ሁልጊዜ መታጠቅ ታጥቀህ መግባት አለብህ ማለት ነው። ስለዚህ ይሄ ምክክር የምንለውን ቀርቶ ለታጠቀው ምላሽ ይሰጣል ወደሚል ድምዳሜ ነው የሚያስወስደን። ነገር ግን መሳተፍ አለባቸው የሚል አቋም ነው ያለን። እነሱ ሳይሳተፉ የተሟላ ነው ማለት አይደለም። ዶክተር አደም ካሴ በበኩላቸው ምክክሩ እየተደረገ ያለው ሀገሪቱ በግጭት ውስጥ እያለች መሆኑን ጠቅሰው ይህም በስኬታማነቱ ላይ ተጽዕኖ ሊኖረው እንደሚችል ይናገራሉ። ስለዚህም አስቀድሞ ሰላም ማረጋገጥና በሁሉም ዘንድ ታማኝነት ያለውን አካሄድ መከተል እንደሚገባ ይመክራሉ። ለዚህም የሌሎችን አገራት ተሞክሮ ማሳያ አድርገው ያብራራሉ። ለእኔ የሚታየኝ የኢትዮጵያ ችግር ሁለት ነው። አንደኛው ከትረግች አንጻር፣ ከሀገሪቷ አቋም አንጻር፣ ከመንግስት አንጻር የሚታይ ችግር አለ። ያም በተለይ ንግግሩ አስፈላጊ የሚያደርገው ያንን ደግሞ ሰላሙንም ሁሉንም ማካት ይፈልጋል። ከዛ በኋላ ደግሞ የዲሞክራሲያዊ ስርዓት ማምጣትም አለ። ሁለተኛው ጥያቄ ነው። ሁሉ ነገር ተስማምተን ዲሞክራሲያዊ ስርዓት ማያመጣ ከሆነ ወደ ግጭት መግባታችን የማያቀር ስለሆነ ማለት ነው። እና ሁለቱን እነዚህን ሁለቱን ችግሮች ያገናዘበ አካሄድ ያስፈልጋል። አንደኛው ዳያሎጉ የመጀመሪያው ሊፈታ የሚችል ነው። ያ ሰላም ይፈልጋል። ሁሉንም ማካት ይፈልጋል። ያ ደግሞ የታሰሩ ሰዎች በትንሹ በትንሹ በትንሹ በጣም ብዙ ሰዎች የታሰሩ ሰዎች አሉ። እነሱ መፈታት ይኖርባቸዋል። እንደ መንግስት ደግሞ አሁን እኔ ነኝ ያሸነፍኩት እኔ ብቻ ነኝ የሚለውን ሳይሆን አካታች ሆነ ቢያንስ ቢያንስ የተቃዋሚ ያለ ኃይላትን እውቅና የሚሰጥ በአማካሪነት በቋሚነት በአማካሪነት የሚመለከትና ሄዶ ሄዶም ደግሞ በተለይ ይሄ ዳያሎግ ነገሩ ከተሳካ እንኳን ሁሉም የፖለቲካ አካላት ከውጭ ሆነው በእኔ እሳቤ አንድ እንደ ጊዜያዊ እንግዲህ የሽግግር ሳይሆን ጊዜያዊ መንግስት አቅም ያለው መንግስት ተቆሞ ምርጫውን ለሁሉም እኩል በሆነ መንገድ ሊዘጋጅበት የሚችለውን አካሄድ ማስፈር ይፈልጋል ብዬ አስባለሁ። ይህ ነገር ከሽግግር መንግስት ጋር አንድ አይደለም፣ የተለየ ነው። በጣም ነው አንዳንድ ሀገራት በሰላም ጊዜም ራሱ ለምሳሌ ማዳጋስካር ወይም ካቡበርዴ የሚባሉ አገሮች የሚቀጥ ይህ ጊዜ በት ደግሞ በባንግላዴሽን ብናይ ምርጫ ሊመጣ ሲል ያለው ፓርቲ መልቀቅ አለበት ስተውታል እርስዎ ምንድን ነው ያለው ፓርቲ መንግስቱን ይዞ ከሆነ የሚወዳደረው የምርጫው ቅቡልነት አይኖረውም፣ ምርጫው የመጭበርበር ይሰፋል ከሚል ነው እና እንደዚህ አይነት ነገር አሁን በእኛ ጊዜ በእኛ እንደ ትራንዚሽን ከዛም በአልፎ ደግሞ እንደ ቋሚ የስርዓት ልንቀበለው እንችላለን። ተገቢው ነው ብዬ አስባለሁ። ሀገራዊ የምክክር ኮሚሽኑ በአገር አቀፍ ደረጃ ካስጀመረው የአጀንዳ ማሰባሰብ ምዕራፍ አስቀድሞ ይህንን የመክፈቻ ስነስርዓት በአዲስ አበባ ከተማ ደረጃ ማስጀመሩ ይታወሳል። ለአጀንዳ ልየታ ከህብረተሰቡ የተወጣጡ ተወካዮችም የለዩቸውን የከተማዋን አጀንዳዎች ለኮሚሽኑ ማስረከባቸው ተገልጿል። በቀጣይም የአጀንዳ የማሰባሰብ ምዕራፍ መክፈቻ በግጭት ውስጥ ያሉትን አማራና ኦሮሚያ ክልልን ጨምሮ በሁሉም ክልሎች እንደሚካሄድ ኮሚሽኑ አስታውቋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ። የአመቱ ፈርጦች የዘንድሮ የኢትዮጵያ አሜሪካውያን ማህበር ተሸላሚዎች 31ኛ አመቱን ያስቆጠረው የሰሜን አሜሪካው የኢትዮጵያውያን አሜሪካውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ዘንድሮም የአመቱ ምርጦች ያላቸውን መሰንበቻውን ከዋሽንግተን ዲሲ ወጣ ብሎ በሚገኝ የኮሌጅ ፓርክ ከተማ በደማቅ ስነ ስርዓት አክብረዋል። በአዋቂዎች ጎራ ሰባት ግለሰቦችና ሁለት የማህበረሰብ ድርጅቶች፣ በታዳጊ ወጣቶች ጎራ ደግሞ በትምህርታቸው ባስመዘገቡት የላቀ ውጤትና እንዲሁም እጅግ ከፍ ባሉ የማህበራዊ ተሳትፎቻቸው በብሔራዊ ደረጃ የተመረጡ ስምንት የሁለተኛ ደረጃ ተማሪዎች ናቸው ለዘንድሮ ክብር የበቁት። በስፍራው ተገኝቶ ስነስርዓቱን የተከታተለው አሉላ እየተከበደ እንደሚከተለው ያቀርበዋል። መልካም ስራቸው ያልተነገረ በጎ አድራጊዎች ልዩ ክብር ያገኙበት የሌሎች ምከራ የሚያሳስባቸውና በቻሉት ሁሉም ችግሮችን ለመቅረፍ የሚጥሩ አንዳች አዎንታዊ ፋይዳ ያለው ሥራ ለመሥራት የሚደክሙ ብርቶች የተከበሩና የተወደሱበት ምሽት ነው። በዕለቱ ሊያከብር ሊያወድሳቸው አዳራሹን የሞላው ታዳሚ በድርጅቱ መሪዎች ታጅበው የዘለቁትን በታዳጊ ወጣቶችና በአዋቂዎች ጎራ የተመረጡትን የዓመቱን ተሸላሚዎች ይህን በመሰለ ሞቅ ያለ ስሜት ነው የተቀበላቸው። ለማኅበረሰባቸው ልዩ አስተዋጽኦ ያበረከቱና ከፍ ያለ ትርጉም የሚሰጠው ሥራ የሠሩ ግለሰቦችን በምናከብርበት ልዩ የሽልማት ሥነ ሥርዓትና የዕውቅና ምሽት እንኳን ተቀላቀላቸውን ሲሉ ነበር የድርጅቱ ፕሬዝዳንት በብዙ መቶዎች የሚገመተውን ታዳሚ በምስጋና የተቀበሉት በዛሬው ምሽት እዚህ የተገኘ ነው በማኅበረሰባችን ሕይወት ላይ ከፍተኛ ተጽዕኖ ማሳደር የቻሉ ድንቅ ስራዎችን የሰሩ ግለሰቦችን ለማክበር ነው። ከፍተኛ አድናቆት የሚቸረውን ስራቸውን ብቻ ሳይሆን የምናክብረውና የምናወድሰው ለመጪው ትውልድ አራያ ለመሆን ያሳዩትን ቁርጠኝነትና በተግባር የገለጹትን ፈቃድ ጭምር ነው። በማኅበራችን ማኅበረ ግዩራን ዘረ ኢትዮጵያም የነገውን መሪዎች ኮትኩቶ በማሳደግ አስፈላጊነት እናምናለን። ለዚህም ነው ታላላቅ ሥራ የሰሩ አዋቂዎችን አስተዋጽኦ ከማክበርና ከማወደስ በተጨማሪ የላቀ ውጤት ያስመዘገቡ የሁለተኛ ደረጃ ተማሪዎችን ለትምህርት የሚያግዙ መጠነኛ ስጦታ በመስጠትና በገዛ ማኅበረሰባቸው ውስጥ ታላላቅ ሥራዎችን ከሰሩ ወገኖቻቸው ጋር መድረክ እንዲጋሩ የምናደርገው። በየተሰማሩበት ሙያም ሆነ ከሙያቸው ውጪ ይሁነኝ ብለው በሚያከናውኗቸው የበጎ ምግባር ሥራዎች ያሳዩትን መነሳሳትና ቁርጠኝነት የተንጸባረቀበትን ጥረት እንዲሁም በብዙዎች ሕይወት ላይ ያሳደሩትን አዎንታዊ ተጽዕኖ የሚያመላክት በቪዲዮ ምስል የተቀነባበረ ታሪካቸው በየተራ ለእይታ በቅቷል። በመድኃኒቶች ቅመማ ኢንዱስትሪው በተሰማራ ግዙፍ ኩባንያ ውስጥ ለሰላሳ ዓመታት በተለያዩ ከፍተኛ ኃላፊነቶች ከእነኚህም ውስጥ አስራ ስምንቱን በምክትል ፕሬዝዳንትነት ያገለገሉ ናቸው ዶክተር ሽፈራው ገብረ ማርያም። ሸላሚው ድርጅት ሲድ ቁልፍ ዓላማው አድርጎት በተነሳበት የመጪውን ትውልድ አርአያዎች ፍለጋ ተመራጭ ከሚያደርጋቸው የስኬት ክንውናቸው ባሻገር በጡረታ ዘመናቸው ዕድል ያላገኙ ታዳጊ ሴቶች ልጆችን ለማጎልበት ከረዥም ጊዜ ጓደኛቸው የማኅበረ ግዩራን ዘር የኢትዮጵያው ፕሬዚዳንት አቶ አክሊሉ ደምሴ ጋር ባቋቋሙት የበጎ አድራጎት ድርጅት አማካኝነት ወሊሶ ላይ በከፈቱት ትምህርት ቤት ያከናወኑት ሥራ ነው ለሽልማቱ ያበቃቸው። ላለፉት አራት ዓመታት ከአካባቢው አስተዳደር በተከራየው የቀድሞው ፖስታ ቤት ቅጥር ግቢ ውስጥ በሚገኝ ስፍራ ሲገለገል የቆየው የበጎ አድራጎት ድርጅት እንደ አውሮፓውያን ዘመን አቆጣጠር በ2023 ዶክተር ሽፈራው በግላቸው በሰጡት 14 ሚሊዮን ብር ለትምህርት ቤት ቅጥር ግቢ የሚሆን ስፍራ ገዝተዋል። በጤናና በትምህርት ተጋላጭ ለሆኑ ወገኖች በሚሰጥ ድጋፍና በኢሚግሬሽን ጉዳዮች ያበረከቱት አስተዋጽኦ የተነገረላቸው ደግሞ ዶክተር ቅድስት ገረመው ናቸው። በተለይ ካስደሰቱኝ ነገሮች መሃል የወደፊት ወጣቶችን ማክበር መቻል ነው። እኛ ትልልቅ ሰዎችን ነን። የእኛን ደግሞ መንገድ የሚከተሉ ብዙ ልጆች ስላፈራ በጣም ደስ ብሎኛል። የበርካታ ሙያዎች ባለቤት ናት። በፊልም ትወና፣ አቀናባሪነትና ዲሬክተርነት ውብን የተጋመደው በተሰኘውና ሦስቱንም ሆና የሰራችውን ጨምሮ እንዲሁም አሁን ደግሞ በሌላው ከቲያትር ቀጥላ አባጥናችሁ የጋዜጠኝነት ሙያ የቴሌቪዥን ፕሮግራም ታሰናዳለች። ሌላዋ የዘንድሮ ተሸላሚ ሰሎሜ ሙልጌታ ለመድረክ ተጋሪዎቻቸው ታዳጊዎቹ እንኳን ደስ ያላችሁ፣ የነገው መጪ ጊዜ መሪዎች ናችሁ በሚል የአድናቆት ስሜቷን የቸረችው ሰሎሜ የደስታና የሐዘን ስሜቶች የተቀላቀሉበት ዕለት ነው ስትል የስኬቷ መሠረት አርአያና ዋና አበረታቿ የነበሩትን በቅርቡ ከዚህ ዓለም በሞት የተለዩ አባቷን ካፕቴን ሙሉጌታ መብራቱን አንስታለች። ዛሬ እዚህ አብሮን ቢሆን ምን ያህል ደስ ይለው እንደነበረ አውቃለሁ እውን ሆኖ ማየት የሚመኘውን ለማሳካት እንዳላመነታ ያበረታታኝ የነበረው ራሱ አባቴ ነበር። የቱንም ያህል ነገሮች አዳጋች ቢሆኑ እና የምንሰራው አቀበት ቢሆን ፈጽሞ ተስፋ እንዳልቆርጥ ያደረገኝ፣ ዛሬም እዚህ ፊታችሁ እንድቆም ካስቻሉኝ ምክንያቶች አንዱ አባቴ በውስጤ መኖሩ ነው። ለሽልማቱ ያበቃውንና በሽልማቱ ላይ የሰፈረውን አጭር ጽሑፍ የድርጅቱ ፕሬዚዳንት በንባብ እንዲህ ሲሉ ያሰሙለት አጋር ለኢትዮጵያ ወጣቶች በድርጅት ደረጃ ከተሸለሙት አንዱ ነው። ይህ ሽልማት ከሁለት አስርት ዓመታት በላይ ኢትዮጵያ ውስጥ ወላጆቻቸውን ያጡ ሕፃናትና በኤች አይ ቪ የተጎዱ ወገኖቻችንን ሲረዳ ለቆየው አጋር ለኢትዮጵያ ወጣቶች ማህበር እየተሰጠ ነው። ግንቦት 26 2024 ላለፉት 23 ዓመታት ወላጆቻቸውን በኤች አይቪ ላጡ ወላጅ አልባ ሕፃናትና ለተጎጂዎች ድጋፍ ሲሰጥ የቆየውን አጋርን ከወዳጆቹ ጋር በመሆን የመሠረተው የስፖርቱ ሰው የቀድሞው ዕውቅ የብሔራዊ እግር ኳስ ተጫዋች ፍስሐ ወልደ አማኑኤል ነው። እጅግ ከፍተኛ በሆነው ሰብአዊ ሥራዎቹ፣ የኩምክና ክህሎቱ ለታዳጊ ሕፃናት በፈጠረው መድረክና በብዙ የማኅበራዊ አገልግሎት ተሳትፎቹ ሲል ሲል ያከብረውን ከያኔ ይሸቱ መለሰን ለድንቅ ሙያዊ አስተዋጽኦቸው በትምህርትና ጥናት መስክ ላስመዘገቡት ከፍ ያለ ደረጃና ለማኅበረሰብ አገልግሎቶቻቸው ይህን ልዩ ዕውቅናና ክብር የሰጣቸው መሆኑን የገለጻቸውን ዶክተር ምስራቅ ገዝሙን በማኅበረሰባቸው ውስጥ ለሰዎች ጤና መሻሻልና ሕይወትን በመታደግ እንዲሁም በትውልድ አገራቸው ለሚያደርጉት ላቅ ያለ ሰብአዊ ስራ ለመልካም አርአያነታቸው ያላቸውን ዶክተር አሰፋ ጀጃውን የላቀ የማኅበረሰብ አገልግሎት ለሰብአዊ ዓላማዎች ያለ ስስት የመሰጠታቸውና አርአያነታቸው ያላቸውን አቶ አቤል ጋሼ እንዲሁም ገጣሚያንን፣ ሙዚቀኞችን፣ በአጠቃላይም ከያንያንን ምሁራንንና ሌሎች ባለሙያዎችን ጨምሮ ለብዙዎች እድል የሰጠ መድረክ በመፍጠር እንዲሁም የኢትዮጵያን ታሪክና ባህሎች ከፍ በማድረግ ላበረከተው አስተዋጽኦ የክብር እውቅናውን ስጠቱን የገለጸውን ጦቢያን ክንውኖቻቸውንና ከሥነ ሥርዓቱ ያገኘናቸውን ምስሎች በተከታታይ ቅንብሮቻችን እናቀርባለን። በተጨማሪም ከመኖራቸው በፊት የኖሩ የሚመስሉትን በአጭር የታዳጊ እድሜያቸው ብዙ ያከናወኑና ሩቅ መዳረሻቸውንም ከወዲሁ ያሳዩትን ወጣት ተሸላሚዎችን ታሪክም እንዲሁ በሌላ ራሱን በቻለ ዝግጅት እናቀርባለን። በቀጣዩ የዩናይትድ ስቴትስ ምርጫ ዋነኛ ከሆኑ ጉዳዮች መካከል አንዱ የስደተኞች ጉዳይ ነው። በዋሽንግተን ዲሲ የሚገኝ ልዩ ልዩ አገራት ስደተኞችን ባህል የሚያስተዋውቅ አንድ ምግብ ቤት በስደተኞች ጉዳይ ላይ ማህበራዊ ለውጥ እንዲመጣ በመቀስቀስ ላይ ይገኛል። የአሜሪካ ድምጽ የስደተኞች ጉዳይ ዘጋቢ አሊኒ ቦርሰን ዘገባ ኤደን ገረመው እንደሚከተለው አሰናድ ተዋለች። አልባ ጋልዳሜዝ ማዕድ ቤት ውስጥ ምን ማድረግ እንዳለባት ታውቃለች። በዋሽንግተን ዲሲ ዋይትሃውስ አቅራቢያ የሚገኝ አንድ የስደተኞች ምግብ ቤት ዋና ምግብ አብሳይ ናት። ጋልዳሜዝ ከ20 ዓመት በፊት ወደ ዩናይትድ ስቴትስ ከኤልሳልቫዶር የመጣች ስደተኛ ናት። ብዙ ስራዎችን ብትሞክርም ምግብ ማብሰል ግን ልቧን አሸንፎታል። ይህ ምግብ ቤት የዓለም ሀገራት በሙሉ ድብልቅ ነው። በምግብ ቤቱ የሚቀርቡት የተለያየ ሀገር ገበታዎች ዝርዝር በዩናይትድ ስቴትስ ያሉ ስደተኞች ባህልን የሚያሳዩ ናቸው። ሁሉም ገበታዎች የራሳቸው ታሪክ አላቸው። የአልዳሜዝ የቬንዙዌላም ሆነ የህንድ ምግብ አሊያም ደግሞ የሌላ ሀገር ምግብ ስታዘጋጅ፣ ሁሉም ሰው እንደ ቤቱ እንዲሰማው ትሻለች እዚህ ስትመጣ በቃ ቤት መጣ ማለት ነው። የስደተኛ ምግብ ቤቱ አጋር መስራቾች እንደ ጋልዳሜዝ ተመሳሳይ ፍላጎት ያላቸው ሲሆን ለስደተኛ ጉዳዮች ቅስቀሳ ማድረግ የሚሻሉ ምግብ ቤቱ የስደተኛ ጉዳዮች መሻሻል እንዲያሳዩና ስደተኞች ድጋፍ እንዲያገኙ ከሚረዱ ሀገር በቀል ረድኤት ተቋማት ጋርም በትብብር ይሰራል። ቴያ ኢቫኖቪች አጋር መስራች ናት። ሳስበው ማህበራዊ ተልኮን ከፈጠራ ጋር ያቀናጀ የንግድ ሞዴል በጣም መልካምና ከዚህ ቀደም ያልተሞከረ እንደሆነ ነው የተሰማኝ። ኢቫኖቪች ከቤልጂም ዓለም አቀፍ ተማሪ በመሆን ወደ ዩናይትድ ስቴትስ የመጣች ናት። ሌላኛው አጋር መስራች ደግሞ ፔተር ሽቸስተር ነው። የአሁን ዘመን ስደተኞች ታሪክ ቀድሞ ወደ ዩናይትድ ስቴትስ ከመጡት ጣሊያናዊ ቤተሰቦቹ የተለየ አለመሆኑንም ይናገራል። ከትውልድ ሀገራቸው የተሻለ ህይወት ለማግኘት ለልጆቻቸው የተሻለ የትምህርት ዕድል ለመፍጠር እንዲሁም ቅጣትና በደልን ሸሽተው ነው የሚመጡት። ሽቸስተር የድንበር ደህንነትና ህጋዊ ስደትን ከሰብአዊ ራዕይ ጋር ማቀናጀት ይቻላል ይላል። አሜሪካ እንደ ሀገር የምትሻውን ደህንነት ለማምጣት የስደተኛ ሕጋችን ለማዘመን እና ለማሻሻል መንገድ መፈለግ አለብን። ሁሉም ሀገር ድንበሩን እና ዜጎቹን መቆጣጠር ቢፈልግም፣ ነገር ግን በተመሳሳይ ደግሞ ሰብአዊነት የተሞላበት የስደተኛ ሕግ ያስፈልገናል። ኬትሪን ጋርሲያ በምግብ ቤቱ ረዳት ስራ አስኪያጅ ናት። ወደ ዩናይትድ ስቴትስ ከሶስት አመት በፊት ነው የመጣሁት። እንደውም ነገ ልክ ሶስት አመት ይሆነኛል። ጋርሲያ በቬንዙዌላ በወር 20 ዶላር ደሞዝ ህይወቷን መግፋት ስላቃተት ወደዚህ መጥታለች። ፓስፖርት አወጣሁና ልክ ቪዛ እንዳገኘው ወደዚህ መጣሁ። ጋርሲያ በመጣች በስድስት ወር ጊዜ ውስጥ በስደተኛ ምግብ ቤት ውስጥ ስራ አግኝታለች። የጥገኝነት ጉዳይ ጠበቆቹ ክፍያ በጣም ውድ በመሆኑ ስራ ያስፈልገኝ ነበር። ጋልዳሜዝ፣ ጋርሲያ፣ ሽቴሽተር እና ኢቫኖቪች ሁሉም የተለያየ ታሪክ ያላቸው ስደተኞች ሲሆኑ ምግብ ቤቱ አንድ ላይ ያሰባስቧቸዋል። አሁን ላይ ሁሉም ለራሳቸው ለቤተሰቦቻቸውና በዙሪያቸው ላሉት በሙሉ አዲስ ህይወትን መፍጠር ችለዋል። ለአሊኒ በኋራ ውስጥ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ፕሮግራማችንን ከማጠናቀቃችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ እና ኬንያ በርቀት ተለያይቶ ያሉ ሀገራት ቢሆኑም ተመሳሳይ የዲሞክራሲ ሴቶች ስላሏቸው ግን አንድ መሆናቸውን በመጥቀስ የዛሬው ርዕሰ አንቀጽ መልእክቱን ይጀምራል። በምስል ተቀናብረው የቀረበው ርዕሰ አንቀጽ በመቀጠል የኬንያው ፕሬዚደንት ዊልያም ሩቶ ዋሽንግተንን በጎበኙበት ወቅት ፕሬዚደንት ጆ ባይደን ካደረጉት ንግግር የተወሰኑ ጥቅሶችን አቅርበዋል። ዩናይትድ ስቴትስ እና ኬንያ ለሕዝቦቻችን አንገብጋቢ ጉዳዮች በሆኑት አስተማማኝ ጤና፣ አስተማማኝ ኢኮኖሚ፣ የሳይበር ደህንነትና የአየር ንብረትን በተመለከተ በጋራ በመሥራት ላይ ናቸው። በኬንያ ዘጠና በመቶ የሚሆነው ኤሌክትሪክ የሚገኘው ከንጹህ የኃይል ምንጭ ነው። ከአንድ ሚሊዮን በላይ የሚሆኑ ቤቶች ኤሌክትሪክ የሚያገኙት ከነፋስ ኃይል ምንጭ ነው። በመላ ቀጠናው አሜሪካና ኬንያ ለሠራተኞች ቴክኖሎጂና አካባቢ ከፍተኛ ትኩረት በሚሰጡ መዋለ ነዋይ መስኮች ከፍተኛ ምርታ በማሳየት ላይ ናቸው። ዝቅተኛ እና መካከለኛ ገቢ ያላቸው አገራት በዕዳ ምክንያት የእነዚህ ወሳኝ የመዋለ ነዋይ መስኮች ተጠቃሚ ሳይሆኑ እንዳይቀሩ በጋራ በመሥራት ላይ እንገኛለን። እስላማዊ መንግሥትና አልሸባብ በምስራቅ አፍሪካ የሚፈጽሙትን ሽብር ማስቆምን በተመለከተ ኬንያ እና አሜሪካ በጋራ ቆመዋል። ሩሲያ በዩክሬን ላይ የፈጸመችውን ወረራ በየቀጠናዎቻችን በርካታ ዲሞክራሲያዊ ሀገራትን ያፈረሰውን ሁከት በተመለከተ በጋራ ቆመናል። አሁን የምንሰጣቸው ውሳኔዎች ለመጪዎቹ አስርት ዓመታት ተጽዕኖ ሊያስከትሉ የሚችሉበት ታሪካዊ ወቅት ላይ እንገኛለን። የኬንያ አርበኞች ከበርካታ ዓመታት በፊት በዛ የምሽት ሰማይ ላይ አዲስ ሰንደቅ ዓላማቸውን ባውለበለቡበት ጊዜ የነበረኝ ተስፋ አሁንም አለ። ምክንያቱም ኬንያና አሜሪካ ለህዝቦቻችን እንዲሁም የተሻለ ዓለም ለመገንባት በጋራ ቁርጠኞች ነን። የምሽቱ ዝግጅታችን በዚሁ ተጠናቋል። ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። ሰላም ጤና ስጥልን።